የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት በመድረክ ስም የሚታወቀው ተቃዋሚ የፖለቲካ ድርጅት በሀገሪቱ በርካታ ስፍራዎች እየተካሄዱ ስላሉት ወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጠ። ከአመራር አባላቶቹ የአረና ተወካይ በሰሜኑ የሀገሪቱ ክፍሎች የደረሰውን አስመልክቶ አቶ ካሳይ ዘገየ የዘረዘሩት፣ ከኢትዮጵያ ያነሰ አገርም ቢሆን ማንኛውም አይነት የህዝብ ጥያቄ እንደ ቀላል ነገር ናው አይገባል። የአንድ የልማት ጥያቄ ብቻ አይደለም። የመልከ መስተዳደር ነው፣ የፍትህ ነው፣ ፍትሐዊ ያለሆነ የሀብት ክፍፍል ነው። እና ይህን ነገር የህዝብ ጥያቄ ሌላ እንዴት ሀገራዊ ይሆናል? ሀገራዊ ነው። ትግራይ ውስጥ እኮ እምቢያስኔቲ በሚባል ወረዳ 3 ሺ ህዝብ በአንድ ቀን ወጥተዋል። ይሄ የትናንትና ታሪክ ነው። የዚህ ዓመት ደቡብ እናውቀዋለን። ጋምቤላ እናቃለን። ኦሮሚያ ክልል ቀላል የቆዳ ስፋት የምንለው ቦታ አይደለም። አማራ ክልል የታወቀ ነው። ይሄ ለምን ሀገር አረና አቋም ይዘዋል። በወልቃይ የህዝብ ጥያቄ በሰላማዊ መንገድ መፈታት አለበት ነፃና ግልፅነት በተላበሰ አካሄድ በሪፈረንደም መፈታት አለበት። እዛ ያሉ ህዝቦች ተጠይቀው ወደ ትግራይ ነው የምንከለል ካሉ በግልጽ ወደ ትግራይ ይከለላሉ፣ ወደ ጎንደር ነው የምንከለለው ካሉ ወደ ጎንደር ይከላሉ። በዚህ ነጥብ ላይ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ያከሉበት ሪፈረንደሙም እንኳ በድርድር ነው የሚሆነው ደሞደስ ኦፐራንዳ እንዴት ነው የሚከናወነው? የሚለውን ህዝቡ እኮ በተወካዮቹ አማካኝነት ይደራደራል። በዚያ መሰረት ነውና እኛን ዝርዝር ስታስገቡን ማለት ነው እኛ በጠቅላላ ያለ ማዕቀፍ ጉዳይ ነው ማውራት መሪሁን ነው የምናስቀምጠው። ያፈጻጸሙ በኋላ ቁጭ ብሎ በድርድር ጉዳዩ የሚመለከታቸው ወገኖች የሚደርሱበት ይሆናል። በአካሄዱ ላይ ካልተስማሙ በውጤቱም ላይ ይስማሙ። ስለዚህ ምንም መፍትሄ አይኖርም ማለት ነው። እነዚህ መሰል ጉዳዮችን ለመፍታት በድርድር መልኩ ለምን አልተሞከረም ለሚለው፣ ሊቀመንበሩ ፕሮፌሰር በየነ የመለሱት ለመደራደር ያስቀመጥናቸው ግልጽ ይሆኗል ያደግ ከኛ ጋር ያንን የጀመርንበትንና የተሆንበትን እኮ ማስቀመጤ ነው። ኢትዮጵያ ውስጥ ምርጫዎች በነጻነት እንዴት ይካሄዳሉ የሚለው የህግ የበላይነት ጉዳይ፣ የሰብአዊ መብት መከበር ጉዳይ፣ እኛ እያንዳንዱ ጊዜ ምርጫ በሚመጣበት ጊዜ ጦርነት እንዴት አውጅብን መሆን የለበትም። ጦርነት ውስጥ ነን። ምርጫ እናንተ እኮ ከያደግ ጋር ተቃዋሚ ብለን ፊት ለፊት ገጥመን ምደርስበንን በእኛ ምክንያት ደግሞ አባሎቻችን ስንጠሳር ውስጥ ስንጣጣ ውስጥ እንደ ምገቡ እኮ እያንዳንዱ አርሶ አደር ምን አይነት ሰቆቃና እንትን ውስጥ ያለ ዝም ብለን ማየት ያለብን የለም እኮ እኛ እንኖራለን። ዘመዶቻችን እኮ እየተሰቃዩ ነው። በእኛ ምክንያት ትምህርት ጨርሶ አስር ዓመት ዩኒቨርሲቲ ዲግሪ አንድ ሁለት ይዞ ስራ ለመቀጠር ያቃታቸው ቤተሰብ ተወላጆች አሉ። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።